የኢትዮጵያ ህብረ ባህል ለሰብአዊ መብቶች ድርጅት በወራ ኦክቶበር መጨረሻ ላይ ለኤስቢኤስ አማርኛ ፕሮግራም የ2020 ዓመታዊ ሽልማቱን አበርክቷል። ሽልማቱ ለፕሮግራሙ ዋና አዘጋጅ ካሳውን ሰቦቀና፣ ለፕሮግራሙ ፕሮዲውሰር ማርታ ጸጋው የተበረከተው በማኅበራዊ፣ ፖለቲካዊ፣ ታሪካዊ፣ ባህላዊ ሃይማኖታዊና ማኅበረሰባዊ ኩነቶችና ወቅታዊ ጉዳዮች ላይ ሚዛናዊነትና ብስለትን የተላበሱ ዝግጅቶችን ለአድማጮች በማቅረብ እውቅናን ማፍራትና ከብሬታን ማግኘት በመቻሉ እንደሆነ አጣቅሶ ኢትዮጵያ ህብረ ባህል ለሰብአዊ መብቶች ድርጅት ከሽልማቱ ጋር አያይዞ በላከው ደብዳቤ ገልጧል። የሽልማቱ ተቀባይ የሆነችው ማርታ ጸጋውም የሽልማቱን ፋይዳና በግል ያሳደረባትን በጎ ስሜት አክላ ይህን ብላለች። በቅድሚያ ለዚህ ሽልማት ያጨንን ኢትዮጵያን መልቲካልቸራል አክሽን ፎር ሁማን ራይትስ የተባለውን ድርጅት ከልቤ ላመሰግን ወዳለሁ። ለእንዲህ አይነት ሽልማት ወይም ደግሞ እውቅና መብቃት የረጅም ጊዜ የስራ ፍቅርን፣ የአላማ ጽናትን፣ ለሙያ ክብር መስጠትን የሚጠይቅ በመሆኑ በዚህ መመዘኛ ተመዝኖ ለሽልማት መብቃት ያስደስተኛል። ስለዚህ ድርጅቱን በዚህ አጋጣሚ በድጋሚ ላመሰግን ወዳለሁ። ጋዜጠኛ ማለት የህዝብ ወይም ደግሞ የማህበረሰብ ሀብት ነው። እንግዲህ እንዲህ አይነት የእውቅና ሽልማት ከራስ ማህበረሰብ ሲሰጥ በእርግጥም የምናገለግለው ህብረተሰብ ስራችንን ያያል፣ ይከታተላል፣ ያደንቃል የሚለው ነገር ማረጋገጫ ነው። ይህ ደግሞ ወደፊትም ያለመታከት የጋዜጠኝነት መርሆች በሆኑት ሚዛናዊነት፣ ገለልተኛነት፣ እውነተኛነት ላይ በመመስረት ህብረተሰባችንን ለማገልገል ተጨማሪ ኃይልን ያጎናጽፋል። በተለይ ደግሞ በውጭ ሀገር እዚህ አውስትራሊያም እንዳለ ነው ማለት ነው። የሚኖረው የህብረተሰብ ክፍል ከሀገሩ ከባህሉ ከቋንቋው ርቆ ሲኖር ይህንን ክፍተት የሚሞሉለት ሚዲያዎች ናቸው። የኤስቢኤስ የአማርኛው ቋንቋ ዝግጅት ክፍልም የራቀውን በማቅረብ ላለፉት አስራ አምስት ዓመታት የተጫወተው ሚና አለ የሚባል አይደለም። እንደሚታወቀው በተቻለን መጠን ሁሉ በኢትዮጵያ የሚከበሩ ብሔራዊና ሃይማኖታዊ በዓላትን የሃይማኖቱን አባትና የባህሉን ባለቤቶች በመጋበዝ ስንሸፍን መቆየታችን ይታወሳል። እንዲሁም በአገር ቤት ያለውን ወቅታዊና ፖለቲካዊ ጉዳዮችም ሰፋ ባለ ሁኔታ በመተንተን የተለያዩ ባለሙያዎችን በማቅረብ የተለያዩ ፕሮግራሞችንም እንዲሁ ስናቀርብ መቆየታችን ይታወሳል። በሴቶች፣ በጤና፣ በእናቶች፣ በወጣቶችና በተለያዩ ርዕሰ ጉዳዮች ዙሪያም እንዲሁ የተለያዩ ፕሮግራሞችን ስናቀርብ መቆየታችን ይታወሳል። እንግዲህ ብዙ ጊዜ በምንሰራቸው ፕሮግራሞችም አድማጮቻችን ላለፉት 15 ዓመታት አብረውን እንደነበሩ ይታወሳል፣ የሚታወስ ነገር ነው። አድማጮቻችንም በተለያየ አጋጣሚ አድናቆታቸውን በአካል ስንገናኝም፣ እንዲሁም በተለያየ ጊዜ አድናቆታቸውን ሲያቀርቡልን እንደነበር ይታወሳል። ይሁንና እንደ ባህል ሆኖ ሊሆን ይችላል፣ በኛ ባህል በአብዛኛው ይፋዊ የሆኑ እውቅናን መስጠት አልተለመደም እና በዚህ ረገድ ጊዜያቸውን ወስደው አይምሯቸውን በአንድ ላይ አጣምረው ይህንን ሽልማት ላዘጋጁት ኢትዮጵያን መልቲካልቸራል አክሽን ፎር ሂዩማን ራይትስ በተለየ ሁኔታ ከልብ ምስጋናዬን ላቀርብ ወዳለሁኝ። እንዲህ አይነት ነገሮች ስላልተለመዱ እነሱም ይህንን በማድረጋቸው ሊመሰገኑ፣ ሊበረታቱ ይገባል ብዬ ሀሳቤን እሰጣለሁ። በዚህ አጋጣሚ ጋዜጠኝነት እንደሚታወቀው የቡድን ስራ እንደመሆኑ መጠን አንድ ፕሮግራምን አጣፍጦ ለመስራት የተለያዩ ሰዎች ወይም ቡድኖች የሚሳተፉበት ነው። ስለዚህም ላለፉት አስራ አምስት ዓመታት ወይም ደግሞ ከዛም በላይ በነበረው የጋዜጠኝነት ህይወቴ ውስጥ ፕሮግራሞችን በምናዘጋጅበት ወይም በማዘጋጅበት ጊዜ እንግዳ በመሆን፣ ሙያዊ ትንታኔ በማቅረብ፣ ጥቆማ በመስጠት ለተሳተፉት ሁሉ ምስጋናዬን ላቀርብ እወዳለሁ። እንዲሁም ደግሞ ቤተሰብንም እያስተዳደርን ስራውንም የምንሰራ እንደመሆናችን መጠን እኛ በማንኖርበት ሰዓት ሁሉ በቤት ውስጥ የሚኖሩትን ክፍተቶች በመሙላት የሚረዱንን ወይም ደግሞ የረዱንን የቤተሰቦቻችንን አባላት በሙሉ በዚህ አጋጣሚ ምስጋናዬን ይድረሳችሁ ብዬ እላለሁኝ። ሌላው ደግሞ አሁንም ጋዜጠኝነት የቡድን ስራ እንደመሆኑ መጠን ከሳሁን ያለፉት አስር ዓመትና ከዛ በላይ በጋራ አብረን ሰርተናል። ስለሆነም አብረን በሰራንባቸው ጊዜያቶች እንዲሁም ደግሞ ወደፊት በምንሰራባቸው ጊዜያቶች ሁሉ ለነበረህና ለሚኖርህ አስተዋጽኦ በሙሉ በዚህ አጋጣሚ ታላቅ አክብሮቴንና ምስጋናዬን ለአንተ ለመለገስ ወዳለሁኝ። ጋዜጠኝነት የእድሜ ዘመን ስራ እንደመሆኑ መጠን ለወደፊትም ቢሆን በመርህ ላይ የተመሰረተውን ስራዬን እንድቀጥል እንድበረታታ ሌላ ኃይል ነው የሆነኝ ማለት ነው። ይህ ሽልማት በድጋሚ አሁንም ኢትዮጵያን መልቲካልቸራል አክሽን ፎር ሂዩማን ራይትስ ኦርጋናይዜሽን ይህንን የሽልማት ፕሮግራም አዘጋጅታችሁ በዚህ በፓንዳሚክ ወቅት ኮቪድ ገጽ ለገጽ በማገናኝበት ጊዜ ከሲድኒ ሜልበርን ድረስ ሽልማቱን ልካችሁ እንድንቀበል በማድረጋችሁ ምስጋናችን ይድረሳችሁ። በኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል ስም አመሰግናለሁኝ። ማርታ ጸጋው ነኝ ከዚህ ከሜልበርን ኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል በኔ በኩልም በዚህ አጋጣሚ ኢትዮጵያ ህብረ ባህል ለሰብአዊ መብቶች ድርጅት በአስተውሎትና በበጎ መንፈስ ላበረከተልኝ ሽልማት በኤስቢኤስ አማርኛ ፕሮግራም ዝግጅት ክፍልና በራሴም ስም ከልብ የመነጨ ምስጋናዬን አቀርባለሁ። እርግጥ ነው ከኢትዮጵያ ህብረ ባህል ለሰብአዊ መብቶች ድርጅት አመራሮች ውስጥ የድርጅቱ ሊቀመንበር የሆኑትን አቶ አቡላ አግዋና ጸሐፊውን አቶ ሰለሞን ከበደን አናግረናል። ቀዳሚ መጠይቃችን የነበረው የዘንድሮውን የ2020 ሽልማት ለኤስቢኤስ አማርኛ ፕሮግራም ለማበርከት የወሰናችሁት እንደምን ነው? መስፈርቶቻችሁስ ምን ነበሩ? ብለን ጠይቀናል። አቶ አቡላ አግዋ ምላሽ ሰጥተዋል። አቶ አካሳውን በጣም እናመሰግናለን። እንግዲህ የአማርኛው ኤስቢኤስ ኤማ የ ሁለት ሺ ሀያ አመተ ምረት አዋርድ አሸናፊ የሆነበት ዋና ምክንያት አንደኛ ኤማ ብዙ ጉዳይ ላይ ተቀምጠው ተነጋግሮ ተወያይተው እንደገና ደግሞ ሌሎችም መስፈርቶች አስቀምጠው እና ውድድር አድርጎ በተካሄደው ውድድር መሰረት የኤስቢኤስ አማርኛ ፕሮግራም አሸናፊ እንደሆነ ነው ኮሚቴው የመረጠው እና ይህ የተመረጠበት ዋና ምክንያት አንደኛ ለአስራ አምስት አመታት ሙሉ ሰርቪስ ስትሰጡ ነበር፣ አቶ አካሳሁን እና ማርታ እና በዚህ ላይ ያደረጋችሁት አገልግሎት ግምት ውስጥ በማስገባት በሁለተኛ ደረጃ ደግሞ ፕሮግራሙ በተለይ ኢትዮጵያውያንን በመርዳት በኩል እና በአውስትራሊያ የሚገኙ ኢትዮጵያውያን እና ትውልደ ኢትዮጵያውያን ያላቸው ፕሮፋይል ከፍተኛ ደረጃ በማድረስ በኩል ላደረጋችሁት አስተዋጽዖ ግምት ውስጥ በማስገባት በሶስተኛ ደረጃ ደግሞ በተለይ የኤስ ቢ ኤስ አማርኛ ፕሮግራም በተለያዩ ፕሮግራሞች ላይ ለምሳሌ ያክል ፖለቲካና፣ ታሪክ እና ሰፈራና ኢሚግሬሽን ጤና፣ አኗኗር እና ዘይቤ እና ማህበረሰብ፣ ስነጥበብ እና ባህል በመሳሰሉ ፕሮግራሞች ላይ በተለይ ኢትዮጵያውያን ትክክለኛ ኢንፎርሜሽን እንዲያገኙ፣ በሁለተኛ ደረጃ ደግሞ ግንዛቤያቸውም ስለ ሀገራቸው እና በተለይ ደግሞ ስለሚኖሩበት ሀገር ግንዛቤ እንዲያገኙ በማድረግ በኩል ላደረጋችሁት ከፍተኛ አስተዋጽኦ ግምት ውስጥ በማስገባት ሌላው በዛ ላይ የሚጠቀሰው ነገር ደግሞ በተለይ በአሁኑ ሰዓት በዓለም ደረጃ ያለው ወረርሽኝ ኮቪድ ናይንቲን በማስመልከት ብዙ ፕሮግራሞች ብዙ ኢንፎርሜሽኖች እና ብዙ ስራ ሰርታችኋል። በተለይ ህብረተሰቡ ጥንቃቄ እንዲወስድ ምልክቶችን በማስተላለፍ በኩል ላደረጋችሁት ከፍተኛ አስተዋጽኦ ግምት ውስጥ በማስገባት ሌላው ከዚህ ጋር የሚነሳው ደግሞ በተለይ በአውስትራሊያ የሚገኙ ኢትዮጵያውያን እና ትውልደ ኢትዮጵያውያን በዜናዎች እና መጣጥፎች በምታቀርቡት ፕሮግራሞች ላይ እና ዜናዎች ላይ ሚዛናዊ የሆነ ዜና በማቅረብ የህብረተሰቡ ትክክለኛ ኢንፎርሜሽን እና መረጃ እንዲያገኝ በማድረግ በኩል ያደረጋችሁት ከፍተኛ አስተዋጽኦ የሁለት ሺ ሀያ ዓመተ ምህረት የኢትዮጵያ ኢብሬድ ባህላዊ ሰብዓዊ መብት ድርጅት የተዘጋጀው አወርድ አሸናፊ መሆናችሁ በደስታም ለመግለጽ እንፈልጋለን። መልካም አቶ ሰለሞንስ እዚህ የሽልማቱ በተለይም ለኤስቢኤስ አማርኛ ፕሮግራም መበርከት በፕሮግራሙ ላይ ምን አይነት በጎ ተጽዕኖችን ያሳድራል? እንደዚሁም ማህበረሰቡ ከዚህ ምን አይነት ትሩፋቶችን ያገኛል ብሎ ያስባሉ? አመሰግናለሁ። አቶ ካሳሁን ለጥያቄው ቀደም ብለው የድርጅቱ ሊቀመንበር አቶ አቡላ በሚገባ ገልጸውታል። መመዘኛዎች አሉን። የኢትዮጵያ ህብረ ባህል ለሰብአዊ መብቶች ድርጅት ዋናው ዓላማም ሰዎች፣ ግለሰቦች ወይም ቡድኖች ለሰው ልጆች የተፈጥሮ መብት ጥበቃ የሚቆሙትን እና አስተዋጽኦ የሚያደርጉትን መሸለም ነው። ይሄ ሽልማት ብዙ ጠቀሜታዎች ይኑረዋል። ለምሳሌ ኤስቢኤስ በዚህ ዓመት አሸናፊ ሆኑ እንጂ ከዚህ በፊት አቶ ኦባንክ ሜቶ የሰብአዊ መብት ተከራካሪ በዚህ ይህንን ሽልማት ተሸላሚ ነበሩ እና ከፍተኛ የሆነ አስተዋጽኦአቸውን ግንዛቤ ውስጥ በመክተት ነው ያንን ሽልማት እንዲያገኙ እየሰጠ ነው የነበረው ማለት ነው። ስለዚህ እንደዚህ አይነቱ ሽልማት መስጠት መመሰጋገን፣ ሰው የሚያደርገውን ማበረታታት ለወደፊት ከፍተኛ አስተዋጽኦ ስለሚኖረው ሕብረተሰባችን በዚህ ረገድ እንዲገነዘበውም እንፈልጋለን እና እናንተ አቶ ካሳሁን የፕሮግራሙ ኤክስኪዩቲቭ ፕሮዲውሰር ወይዘሮ ማርታም እንደዚሁ ከፍተኛ አገልግሎት በመስጠታቸው የወደፊቱ ስራ የሚያበረታታ ይሆናል ማለት ነው እና በአርአያነቱም ሌላው ህብረተሰብ ይነቃቃል፣ አስተዋጽኦ እንዲያደርግ ይገፋፈዋል። መመስገን የሚገባቸውን የማመስገን እንደ ባህል ተደርጎ እንዲወሰድም እንፈልጋለን እና በዚህ በኩልም ኤስቤስም ለኢትዮጵያ የአማርኛ ፕሮግራም ተከፍቶ እንዲሄድ በማድረጉ ምስጋናችንንም ለኤስቤስም እናቀርባለን። ለወደፊትም እንግዲህ የፕሮግራሙን ስርጭት ሊሻሻል የሚችልበት ሰዓቶችን፣ የስርጭት ሰዓቶችን፣ ሌሎች እገዛዎችንም ሊያደርግልን የሚችል ከሆነ በዛ በኩልም አስተዋጽኦ ሊኖረው ይችላል የሚል ግምት ይኖረኛል ማለት ነው። እና ይሄንን ይሄንን ጠቀሜታ ስለሚኖረው ሽልማቱ በሰፊው ሌሎችን የሚያነቃቃል የሚል እምነት አለኝ። አቶ አቡላስ እስካሁን ድረስ የኢትዮጵያ ህብረ ባህል ለሰብአዊ መብቶች ድርጅት ምን አይነት እንቅስቃሴዎችን አከናውኗል? ከመሰረታው ጀምሮ በአሁኑ ወቅትስ በምን አይነት እንቅስቃሴዎች ላይ ይገኛል? ሰብዓዊ መብት ዙሪያ ብዙ እንቅስቃሴዎች አድርገናል። በዚህ አመት ከነዚህ መካከል ዋናው በተለይ የኢትዮጵያ ህዳሴ ግድብ በማስመልከት ለነበረው አንዳንድ ችግሮች፣ በተለይ በድርድሩ ዙሪያ በነበሩ ችግሮች የኢትዮጵያ ህዝብ አቋምና የኢትዮጵያ መንግስትም አቋም በማንጸባረቅ በኩል ለተለያዩ ዓለም አቀፋዊ ድርጅቶች ደብዳቤዎች ጽፈናል። አቋማችንም ደግሞ ግልጽ በሆነ መንገድ በማያሻለን መልኩ ለማረጋገጥ ሞክረናል። ምክንያቱም በአንድ በኩል ህዳሴው ግድብ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ህዝብና ድሃ ህብረተሰብ የሚሰጠው ጥቅም ግምት ውስጥ በማስገባት ኢትዮጵያ ደግሞ ያላት መብትን ጭምር ግምት ውስጥ በማስገባት እነዚህ እነዚህ በመሳሰሉ ዙሪያ ደብዳቤዎች ለተባበሩት መንግስታት ድርጅት ለአሜሪካን መንግስትን በፊት አደራዳሪ በነበረችበት ጊዜ ለዛም በታዛቢነት ወደ አደራዳሪነት እና እንደገና ደግሞ ወደ ውሳኔ ሰጪነት በምትተላለፉበት ጊዜ ያለን ቅሬታ ለመግለጽ ሞክረናል። ስለዚህ በህዳሴ ግድብ ዙሪያ ከፍተኛ ክትትል እያደረግን ነው። ለወደፊትም ደግሞ እንቅስቃሴው ይቀጥላል ማለት ነው እስከሚጠናቀቅ ጊዜ ድረስ። ሌላው እየተሰራበት ያለው ጉዳይ በተለይ በአሁኑ ሰዓት በሀገራችን ያለው የህግ የማስከበር ተግባር በማስመልከት ድርጅታችን ከሰብአዊ መብት አንጻር አንዳንድ ተግባራት እያከናወነ ነው። ምክንያቱም በኢትዮጵያ የህግ የበላይነት መስፈን አለበት። ኢትዮጵያ ውስጥ ደግሞ ህዝቦች እና ዜጎች ሰላም እና ደግሞ በነፃነት መንቀሳቀስ የሚችሉበት ሀገር መሆን አለበት። ስለዚህ መንግስት በአሁኑ ሰዓት እየወሰደ ያለው የህግ የማስከበር እና ህግን ተግባራዊ በማድረግ በኩል ድርጅታችን ያው ከፍተኛ ድጋፍ እንዳለው ነው። ምክንያቱም አንደኛ ሀገር እንደ ሀገር መቀጠል አለባት። በሁለተኛ ደረጃ ደግሞ ዜጎች በሀገራቸው በምንም መልኩ በምንም መስፈርት መልኩ መብታቸውና ነፃነታቸው መገደብ የለበትም። ከዚህም በተጨማሪ ደግሞ በተለይ የት የማስከበር ተግባር ተጠናክሮ እንዲቀጥል ድጋፋችን ለመስጠትም አስፈላጊ ዝግጅት እያደረግን ነው። ከዚህም በመቀጠልም ደግሞ በተለይ በአውስትራሊያ የሚገኙ ኢትዮጵያውያንም በማረጋጋት እና በተለይ አገር ቤት የተፈጠረው ችግር ጀነራሊ በመንግስት እና የሕወሓት መካከል ስለሆነ ሁሉንም የትግራይ ሕዝብ የሚነካ ጉዳይ አይደለም። ስለዚህ ያ ደግሞ በትክክል በውጭ የምንገኝ ኢትዮጵያውያን አንድ ላይ መተባበር የምንችልበት ሁኔታና በተለይ የሀገራችን ሉዓላዊነት በማስከበር በኩል በጋራ መንቀሳቀስ እንዳለብን ጭምር አንዳንድ ተግባራት ለማከናወን ዝግጅት እያደረግን ነው። ስለዚህ በአጠቃላይ በተለይ በኢትዮጵያ ውስጥ ሰብአዊ መብት እንዲረጋገጥ እነዚህ የመሳሰሉ ተግባራት ላይ እንቅስቃሴ በማድረግ ላይ እንገኛለን ማለት ነው። አቶ ሰለሞንስ፣ አሁን አቶ አቡላ እንዳነሱት በተለይም የድርጅታችሁ እንቅስቃሴ አንዱ የትኩረት ወቅታዊ በሆኑ ጉዳዮች ላይም እንደዚሁ ንቁ ተሳትፎችን በማድረግ ላይ እንዳለ አንስተዋል። በተለይ አሁን ኢትዮጵያ ውስጥ በፌዴራል መንግስቱ እና በትግራይ ክልል መንግስታት መካከል በተደረጉት ግጭቶች ሳቢያ ፈናቀሎች ተጀምረዋል። በጦርነቱ ሳቢያ ህይወቶች ጠፍተዋል እየጠፉም ነው። እዚህ ያለው ኢትዮጵያውያን አውስትራሊያውያን ማህበረሰብ አባላት፣ በሁሉም ወገን ያሉ መላው ኢትዮጵያውያን ማህበረሰብ አባላት ከፍተኛ የመንፈስ ጭንቀት አለባቸው። የሀገራቸው ሁኔታ በጣም ያሳሰባቸዋል እና በመላው አውስትራሊያ ለሚገኙ ኢትዮጵያውያን በሙሉ የማረጋጊያ መልእክቱ ምን ይሆናል? አመሰግናለሁ። ካሳ አሁን የማረጋጊያ መልእክት ሊሆን የሚችለው አይ ቲንክ ከኔ በበለጠ ብዙዎቹ ይረዱታል። ይሄ ጦርነት እንዴት እንደተነሳ ለምን እንደተነሳ እና ሊያመጣ የሚችለው ውጤትስ ምን እንደሆነ በሰፊው ግንዛቤ የያዙ ብዙ የህብረተሰባችን ክፍሎች አሉ። እኛ ኤማን ይህንን ድርጅት የሰብአዊ መብት ድርጅት በምናቋቁምበት ጊዜ ስሙም እንደሚገልጸው ህብረ ባህላዊ ነው። ህብረ ባህላዊ ለሰብአዊ መብት እንድንቆም ነው እና አመሰራረቱ ላይ ከተለያየ ባህል ከተለያየ ህብረተሰብ የተውጣጡ ሰዎች ተሰባስበን ነው በዚህ ጉዳይ ላይ ተነጋግረን ይህን ድርጅት ያቋቋም ነው። ስለዚህ ያ መሰረታዊ የሆነው አሰራር ወይም መቀራረብ እና መተባበር አሁንም መቀጠል አለበት። የኢትዮጵያ ችግር ለሀያ ሰባት ዓመት ምን እንደነበረ አሁንስ ምን እንደሆነ የኢትዮጵያ ህዝብ ያውቀዋል። ውጤቱ እየቀረበ ነው። ሰላምና እኩልነት ሰፍኖ በአንድነት ሀገራችንን የምናሳድግበት ጊዜ እየቀረበ ነው ያለው። በእርግጥ ዜናዎች ይረብሹናል፣ ጦርነት ስለሆነ ወርስት ነገሮችን መጠበቅ አለብን። ስለዚህ ይህንን በመገንዘብ ስሜታዊነትን አጥፍተን ማንኛውም ወገናችን ነው እና የትግራይ ህዝብ ወንድማችን ወገናችን ነው። ማንኛውም ህዝብ በእንደዛ አይነት ነገር ነው መታየት ያለበት አይ ቲንክ ይሄ የኢትዮጵያ ህዝብ የበሰለ ነው። ማንኛውም ከማንኛውም ህብረተሰብ የመጣ የኢትዮጵያ ህዝብ በአንድነት ለረጅም ዘመናት ተቻችሎ ማለት እንኳን አልችልም፣ ተቻችሎ ግን ተዋዶ ተቀራርቦ በአንድነት የኖረበት ጊዜ ስለሆነ ይሄው ነው የሚቀጥለው እና ሌላ ማለት የኢትዮጵያ ጠላቶች የሆኑት ጁንታ የተባሉት እነዚህ ሰዎች አንድነታችንን የህብረተሰብ ግጭትን አንዱ በአንዱ ላይ የማነሳሳትና የራሳቸውን እድሜ ለማቆየት የሚያደርጉት ጉዳይ ስለሆነ ይህንን ነገር ደንበኛ ትኩረት ሰጠን በበሰለ ሁኔታ ይህን አስቸጋሪ ወቅት እንድንወጣው እጠይቃለሁ። አመሰግናለሁ። አቶ አቡላ አግዋ የኢትዮጵያ ህብረ ባህል ለሰብአዊ መብቶች ድርጅት ሊቀመንበር፣ አቶ ሰለሞን ከበደ የኢትዮጵያ ህብረ ባህል ለሰብአዊ መብቶች ድርጅት ጸሐፊ፣ ስለ ቃለ ምልልሱ እና ኤስቢኤስ አማርኛ ፕሮግራም ስላበረከታችሁት የ2020 የድርጅቱ ሽልማት በዝግጅት ክፍሉ ስም በድጋሚ ከልብ እናመሰግናለን። እናመሰግናለን እና መልካም እድል። በጣም እናመሰግናለን። ወደፊትም በዚሁን በርቱልን። ከማህበረሰብ ለማህበረሰብ